ከኢትዮጵያ ሶማሌ ክልል ተፈናቅለው የመጡ ዜጎች በባህር ዳር ከተማ ድጋፍ ይደረግልን የሚል መፈክር በማሰማት ሰልፍ አድርገዋል። ሶማሌ ክልል የምንኖር የአማራ ክልል ተወላጆች ተወላጆች ለደረሰብን ለደረሰብን በደልና ጣዕት በደልና የክልላችን መንግስትም ሆነ ችግራችንን ያይልን ይገባል። ሰልፈኞቹ እንደሚሉት ከሆነ ተፈናቅለን ከመጣን ከአንድ ወር በላይ ሆኖናል። በተደጋጋሚ ወደ ክልል ርዕሰ መስተዳደር ጽሕፈት ቤት በመሄድም አመልክተናል፣ ግን እስካሁን ምንም አይነት ምላሽ አላገኘንም። ያለነው ከቤተሰቦቻችንና ከዘመዶቻችን ጋር ተጠግተን ነው ይላሉ። አበራ ካሳሁን እባላለሁ። የመጣሁት ከኢትዮጵያ ሶማሌ ክልል ነው። አስተማሪ ነኝ። እኛ ከኢትዮጵያ ሶማሌ ክልል በገፍና በበደል በጣም ተጨፍጭፈን የወጣ ነው። ሀብትና ንብረታችን ተዘርፎ ይሁን እንጂ አሁን እዚህ መተን ምንም የክልላችን መንግስት መፍትሄ እየሰጠን አይደለም። ብዙ ጊዜ ተመላልሰናል። ላንድ ወርና ከዛ በላይ ተመላልሰናል፣ ግን በቀጠሮ ነው ሁሌም። ምን ልለየው፣ ሌሎች ክልሎች አሉ። እኛ የምናቃቸው ብዙ ትሪት የተደረጉ ክልሎች አሉ። እኛ ግን ይሄ ሁሉ ሰው ተሰባስቦ አድማጭ ሰሚ ማጣት ምን ማለት ነው? እኛ ቤተሰቦቻችንን ልናግዝ? ወንድሞቻችንን ልናስተምር ሲገባ እኛ ጥገኛ ሆነና አሁን በዚህ ሰዓት ስንገኝ ምንድነው? እስቲ ያለው የአማራ ክልል ሕዝብና የአማራ ክልል መንግስት ይሄን አይቶ ችግራችንን በአስቸኳይ እንዲፈታልን እንጠይቃለን። ፍትህ ለማግኘት ደግሞ የግድ ድንጋይ መውረር የለም አያስፈልግምም። አሁን መተን እዚህ ጋር እየጠየቅን ነበረ፣ ግን በአግባቡ እየተስተናገድን አይደለም። ቁጥራችን በግምት ማወቅ ይከብዳል። በጣም በጣም ብዙ ነን። አሁን ያለ ነው ሞስት ወይ እስከ ሁለት ሺህ የሚሆን ይኖራል ብዬ እገምታለሁ። ያልመጡ ሰዎች አሉ፣ መምህራኖች አሉ፣ የሕክምና ባለሙያዎች አሉ፣ ነጋዴዎች አሉ። ከዛ በብዛት ነው የተፈናቀለው። ተፈናቅሎ ግንም ያለው ሜዳ ላይ ነው ያለው። ሁሉ እኛ መጠን አስተዳደር ቢሮ ውስጥ ተናግረናል በተደጋጋሚ የሚሉን ምንድን ነው? ነገ ከነገ ወዲያ ምንም አይነት መፍትሄ የሌለው ጠብ የሚል ነገር የለም። እኛ ግን ሜዳ ላይ ነው ያለ ነው አብዛኛው ቤተሰብ ላይ ያለ፣ ግማሹ ደግሞ መኖሪያ እንኳን የሌለው አለ። እኔ ለምሳሌ ቤተሰብ ይዤ ነው የመጣሁት። ቤተሰብ አለኝ ግን የት ነው የሚሆነው? ቤተሰብ ይዘሽ ምን ላይ ነው የምትቀመጭ? ስለዚህ የክልሉ መንግስት መፍትሄ አልሰጠንም። እዚህ የምታያቸው ሰዎች በሙሉ ምንም አይነት ምግብ አልቀመሱ ዝም ብለው መጡ ከየ አካባቢው ማለት ነው የመጡት፣ ግን ምንም ነገር የለም ምን እንደሚያደርጉልን ልንጠይቅ ነው የመጣን። መፍትሄ የሚሰጠን አካል ኢቭን ምላሽ የሚሰጠን አካል እንኳን የለም። ገንዘባችን ተወርሷል። ለምሳሌ እኔ ሙሉ ንብረቴን ነው ትቼ የመጣሁት። ራሴን ብቻ ነው ይዤ የመጣሁት። ራሴን ብቻ ይዤ መጥቼ እንዴት ነው ተመልሼ የሚሄደው? ሄጅስ ምንድን ነው የምሰራው? በምን ንብረትስ ነው የምኖረው? እዚህ ቤተሰብ ላይ ላይና ከሚያውቁ ሰዎች ነው እኮ እየተመገብን ያለ ነው። ኢቭን የሎት ፉት ጆታ እንኳን የለንም። ሶ ይህንን ነገር የክልሉ መንግስትና የክልሉ ሕዝብ አቤት እንዴት ነው ምንድነው ችግራችሁ ሊለን ይገባል ነው። የተፈናቃዮቹን ቅሬታ ይዤ ጉዳዩ ይመለከታቸዋል ወደ ተባሉት በክልሉ ርዕሰ መስተዳደር ጽህፈት ቤት የልማት ትብብር በየነ መንግስታት እና የአጎራባሽ ክልሎች ግንኙነት ከፍተኛ ባለሙያ ወይዘሮ እታገኘሁ አደምን አገኘሁ። እሳቸውም ተፈናቃዮቹ በተደጋጋሚ መምጣታቸውን አልካዱ። የመጡ መምህራንን ያደረግነው ነገር ነበረ። ካምፕ ለጊዜው ካለው መጠለያ እንዲገቡና የምግብ አቅርቦት እንዲቀርብ አስቸኳይ ድጋፍ ይደረግ የሚል ሀሳብ አንስተንላቸው ነበር። አይተውታል። ሂደው ያዩ ሰዎችም አሉ። መጠለያው ጋር ትንሽ እዛ መቆየት አልፈለጉም። ወደ የቤተሰቦቻችን እንሂድ ወደ የቤተሰቦቻችን ሄደን ግን እንከታተል፣ በዚህ መንገድ ድጋፍ አድርጉልን፣ መረጃዎች ኢንፎርሜሽኖች ሲኖሯቸው ደግሞ መረጃ ስጡን በሚል ተነጋግረን ተግባብተን ሄዱት። ወደ የቤተሰቦቻቸው ሲሄዱ ማለት ነው። በዛ መንገድ እንደ ርዕሰ መስተዳደር ጉዳዩን ያዝና አቀረብን። ችግሮቹ ታዩ። በምግብ ዋስትና በኩል ድጋፎች እንዲደረጉላቸው የተደረገበት ሁኔታ አለ፣ ጅማሮ አለ። አሁንም ደግሞ ቁጥሩ እየመጣ ነው። አንቺም እንድትይልኝ የምፈልገው በርካታ ቁጥር ዛሬም ጭምር እየመጡ ነው፣ ገና እየገቡ ማለት ነው። በተለያየ ቦታዎች ቆይተናል ነው የሚሉት። በዚያ አሁን እነሱ የሚጠይቁት አንድ ጊዜያዊ ይቺ የምግብ እንትኗን ብቻ አይደለም እየጠየቁ ያሉት። ዘላቂ ጥያቄ አላቸው። ጥያቄው እዚህ መመደብ አለብን ነው። ተመልሰን ወደዛ ግጭት፣ ወደ ተፈጠረበት ክልል አንሄድም የሚል አቋም አላቸው። በግልጽም አይ ቃልም ተገብቶልናል እያሉኝ ነበር። ከርዕሰ መስተዳደር አኳያ እኔ በዚህ መንገድ ቃል የገባ አካል መኖሩን አላቅም። የተገባ ነው ብዬም ሀሳብ እንትን ማለት አልችልም አላቅም። ይሄንን አልተገባም የሚል ሀሳብ አለኝ እንደኔ ማለት ነው። መረጃቸው ተጠናክሮ ለኃላፊዎቹ ገብቷል። ኃላፊዎቹ ተወያይተውበታል። አስቸኳይ እለታዊ ድጋፉ በምግብ ዋስትና በኩል እንዲተላለፉላቸው ተደርጓል። በምግብ ምክት ድርሰት ስለደባ አወያይተዋቸዋል። የተወካዮቻቸውን ማለት ነው። በዛ መንገድ እንትኑ ተላልፎላቸው ያ እንዲፈጥን ወደዛ እነሱንም የሚያስገባናቸው ማለት ነው ሶ በዚህ መንገድ እኔ በአጭር ጊዜ ውስጥ እለታዊ ችግር እንትናቸው እየተፈታ ነው። አሁን ምን ነገር እሺ፣ ዘላቂውን ደግሞ ክልሉ ከፌደራሉም ጋር እየተነጋገረ ነው። በዘላቂነት የነዚህ ሰዎች ችግር መፈታት አለብን። ዝም ብለው ቁጭ ያልነቱን ለመናገር እንቅልፍ ያስወስድሽ ነው የሚሰሩ ድምጽ ማለት ነው። ሰው በዚህ መንገድ እየተነጋገርን ነው ከፌደራል አካላት ጋር በዛ መንገድ አሁን ጤና ሚኒስተር ዛሬ ራሱ የጤና ባለሙያዎችን ጠርቶ እያወያየ ነው አዲስ አበባ ላይ ማለት ነው። ትምህርት ሚኒስቴር እንግዲህ ይሄን ያደርጋል ብለን እያሰብን ነው። ሲረጋጋ ክልሉ ከክልሎቹም ጋር ያለውን ግንኙነት አጠናክሮ በመቀጠል ፌደራሉም ጋር አጠናክሮ በመቀጠል ለእነዚህ ዜጎች ፈጣን ምላሽ እና አስቸኳይ የሆነ ነገር እንዲደረግ እየተሰራ ያለ መሆኑን ነው። በዚሁ ጋር ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር